Science and uh, Technology. ለእርሻ አገልግሎት ሊውል የሚችል ኩርማን መሬት በእውቀትና ቴክኖሎጂ ያልተደገፈ የግብርና አሰራርን መከተልና ከተረጂነት ለመላቀቅ የቆረጠ አስተሳሰብ መጥፋት ለአብዛኛው የምስራቅ ሀገሪቱ አካባቢ አርሶ አደርና ከፊል አርብቶ አደር ህይወት አለመሻሻል ማነቆ ከሆኑ አበይት ምክንያቶች ቀዳሚው ተጠቃሽ ናቸው። ከፍተኛ ገቢ በሚያስገኘው የጫት እርሻ የተሰማራው አርሶ አደርም ቢሆን ተገቢውን ቴክኖሎጂ በመጠቀም ሳይሆን በሰራው የአንድ ጊዜ ስራ የሚያገኘው ገቢ በአንጻሩ የተሻለ በመሆኑ እንጂ ውጤቱ ከላይ ባነሳናቸው ነቶች ላይ የተመሰረተ አለ ያለመሆኑ መሆኑን ልብ ይሏል። በሀገሪቱ የግብርና ምርምር ስራ ዘርፍ በእድሜው አንጋፋና አንቱታን ማትረፍ የቻሉ ባለሙያዎች ያሉት የሐረማያ ዩኒቨርሲቲ ማዕከል የሆነው የምስራቅ ሀገሪቱ አካባቢ ግብርና የሚገኘው የዘርፍ ውጤት የሚፈለገው ደረጃ ላይ የደረሰ ነው ያስብል እንጂ ተቋሙ በግብርና ላይ ያተኮረ የኑሮ ዘዬን የሚመራውን የአካባቢውን ህብረተሰብ የዘርፍ ውጤት ለማሻሻል እየሰራ ነው። በምስራቅ የሀገሪቱ አካባቢዎች የሚገኙትን የሀረሪ፣ የድሬዳዋና የምስራቅና ምዕራብ ኦሮሚያ አካባቢዎች ያለውን አርሶ አደር ምርታማነት ለማሻሻል ና ደረጃነት ተላቆ የምግብ ዋስትናውን እንዲያረጋግጥ የሚረዱ የምርምርና ተያዥ ስራዎችን እያከናወነ የሚገኘው የሀረማያ ዩኒቨርሲቲ ከአመታት በፊት ፌር ፕላኔት ከተሰኘ በጎ አድራጎት ድርጅት ጋር ላለፉት ስድስት አመታት ሲያከናውን የቆየው ተግባር ለዚህ አብነት ነው። በዛሬው የሳይንስና ቴክኖሎጂ ፕሮግራማችን ዩኒቨርሲቲው ከዚህ ፕሮጀክት ጋር ተያያዥ በሆኑ እውነታዎች ላይ እያከናወነ ያለውን ስራ እንዳስስበታለን። ተከታተሉን። በሀረማያ ዩኒቨርሲቲ የማህበረሰብ አገልግሎትና ኢንተርፕራይዝ ምክትል ፕሬዚዳንትና በአትክልትና ፍራፍሬ ዘርፍ ተመራማሪ የሆኑት ፕሮፌሰር ከበደ ውልደ ጻዲቅ ከዩኒቨርሲቲው ጋር በትብብር እንዲሰራ ከአመታት በፊት የቀረበው የፌር ፕላኔት ፕሮጀክት አላማን በሚመለከት ተከታዩም ብለዋል። ቴክኖሎጂው ዲቃላ ዘር ነው፣ ሃይብሪድ ሲድ። ሃይብሪድ ሲድ ገበያ ላይ ሞልቷል። አሁን ማንም ሊያገኘው ይችላል። የእነሱ ለየት የሚያደርገው ከአመራረት ጋር ነው። አመራረት ከመሬት ዝግጅት ጀምሮ እስከ መጨረሻው ድረስ ያለውን፣ ይህን ያህል ማዳበሪያ ቢደረግ፣ መድኃኒት እንደዚህ ረይተ በሽታ ብንከላከል፣ ሌሎችም ትሬኒንግ የምንለው አለ። እነዚህም አርሶ አደሩ ቢተገብር ከምርጥ ዘር ጋር የሚሄድ ቴክኖሎጂ ነው። ይህንም እንሰራ የሚል ነጻ አገልግሎት ቮለንተርስ ጋበዙልን። በየአመቱ ከኛ ጋር የሚሰሩ ይህንን ተግባራዊ እናደርጋለን ተባለ። ሞከር ነው በመጀመሪያ ዓመት እንደተባለው ድሬዳዋ ላይ 12 አረማያ ላይ 30 ሞከር። በጣም ያልጠበቅ ነው ገቢ ነበር አርሶ አደሩ ያገኘው። ቴክኖሎጂ ተቀባይነት አለው ማለት ነው። ከጥቂት መሬት ከፍተኛ ገቢ ማግኘት ይቻላል። እነዚህ ዝርያዎች ምርት ብቻ አይደለም፣ ጥራት አላቸው። ገበያ ላይ እስከሚገቡ መቆየት ይችላሉ። ፖስት ሀርቨስት ሼልፍ ላይ የምንለው የመቆየት ባህሪ ያላቸው ቴክኖሎጂን መሰረት ያደረገውን የፌር ፕላኔት ፕሮጀክት ሀሳብ በተለይ ዘለማዳዊ የሆነ የግብርና ዘይን እልፍ ሲል ባለችው ኩርማን መሬት ላይ የጫት እርሻን በመስራቱ ኩራት በሚሰማው የአካባቢው አርሶ አደር ዘንድ የፕሮጀክቱን ዓላማ መተግበር በጥርጣሬ አይን የሚታይ ነበር ያሉት ፕሮፌሰር ከበደ ውጤት ማምጣት መቻሉንና በትግበራው የምንማረው ነገር ስለመኖሩ ጠቁመዋል። ፌር ፕላኔት የዛሬ አምስት ስድስት ዓመት አካባቢ ወደ ሀረማያ ዩኒቨርሲቲ ሲመጣ ምን ይዞ እንደመጣ መጀመሪያ እኔ ጋር ነበር የመጡት። እንደ አጋጣሚ ሆኖ ሲመጡ ምን አይነት ቴክኖሎጂ ይዛቸዋል። እኔም በሙያው ተመራማሪ ነኝ፣ አትክልትና ፍራፍሬ ላይ የምሰራ። ቴክኖሎጂያቸው ትንሽ አጠራጥሮኝ ነበር ሀረማያ ላይ፣ ምክንያቱም ቀዝቃዛ ቦታ ነው። እስኪ ድሬዳዋና ሀረርን እናካትና እኒ ብለን የመጀመሪያ ዓመት ሙከራ ጀመር። ቴክኖሎጂ ይሰራል፣ በጣም ቆንጆ ይሰራል። ስለዚህ ወደ ገበሬ እናውጣ በሚል ወደ ገበሬዎች ወሰን እንግዲህ የእኛ ተመራማሪዎች የዩኒቨርሲቲ ግብርና ውስጥ ያሉት ለምን አልሰሩም ይህንን እስከዛሬ የሚለው ስራ ባህል ይለያል እነዚህ ነጻ አገልግሎት የሚሰጡ ወጣቶች ከእኛ ኤክስፐርቶች የበለጠ ይሰራሉ ሙያው ኑሯቸው ሳይሆን ያር ኮሚትድ ለስራ ባህል ያላቸው ከእነሱ የምንማረው እሱ ነው ያንን የስራ ባህል የእንክብካቤ አይነት ምርጥ ዘሩን አንድ ላይ ስናመጣው በጣም ደስ የሚል ውጤት አገኘ። የድሬዳዋ አስተዳደር የዚህ ፕሮጀክት ተጠቃሚ ከሆኑ አካባቢዎች አንዱ ነው። ከ2200 በላይ የሆኑ አርሶ አደሮች ያሉበት የግብርናው ዘርፍ ዋነኛ ባለቤት ነኝ የሚለው የአስተዳደሩ ግብርና ጽህፈት ቤት የግብርና ኤክስቴንሽን ስራ ሂደት ኃላፊ አቶ መሐመድ አብዱላሂ በበኩላቸው በጥርጣሬ አይን ታይቶ በአስተዳደሩ ስለተተገበረው ፕሮጀክት ውጤታማነት ተከታዩም ብለዋል። ይሄ ፕሮጀክት ሲመጣ እንደ ሙከራ ነበር የመጣው። እድሬዳዋ በከፍተኛ ጥርጣሬ ይሄ ሊሰራ ይችላል ላይሰራ ይችላል በሚል ጥርጣሬ ጀመርንበትና በሁለት ቀበሌ 12 ገበሬዎችን አቅፈን ሁላሁሉል ልና ገደንሳር ከሰራም በኋላ በጣም በጣም በሚገርሙ ሁኔታ ሰክሰስፉል ሆኖ አገኝትነዋል። ነዋል ከአንድ ሺህ ካሬ መሬት ላይ አቭሬጅ ገበሬው ከ40 እስከ 50 ሺህ ብር ሀርፈስት ማድረግ ችሏል። ከዛ በኋላ እንደገና ፌር ፕላኔት ድሬዳዋ ገበሬዎች ማህበር ድሬዳዋ ግብርና ቢሮ አብረን ተቀምጠን ስለ ስኬሊንግ አፕ ተነጋገርን። አሁኑም በፍራቻ የቀረበው ፕሮፖዛል 50 ገበሬ እንስራ የሚል ነበር። አይ እንደ ድሬዳዋ ግብርና ቢሮ ከ22 ሺህ ገበሬ በላይ ኃላፊነት አለብን። 50 ገበሬ 22000 ገበሬ ላይ ከባህር ላይ ጠብታ ውሃ ማንሳት ነው የሚሆነው። ከዚህ የበለጠ ቁጥር መስራት አለብን በማለት ትልቅ ኮሚትመንት ቢሮ ወስዶ ወደ አምስት መቶ ገበሬ በአንድ ላይ በአንድ ጊዜ ወደ አምስት መቶ ገበሬ ያሳደግንበት ሁኔታ ነበር። እንግዲህ ማንም የዛኔ ኮንፊደንስ ያልያዘም ወደ አምስት መቶ ገበሬ ስንወስደው እንደ ድሬዳዋ ግብርና ቢሮ ግን በአለን ሪሶርስ በአለን ባለሙያዎች በጣም ግሩም እና ለብዙ አመት ያገለገሉ ባለሙያዎች በክሮ በኩል ስላሉን አምስት መቶ ገበሬ መስራት ችለናል። በተመሳሳይ አቨሬጅ ሀርቨስቱ 5 ሺ፣ 6 ሺ ብር አሁንም አቺፍ መደረግ ተችሏል። እንደ አቶ መሀመድ ገለጻ ፕሮጀክቱ ለድሬዳዋና አካባቢው በተለየ መልኩ አዋጭ ነው ይላሉ። አሁን ባለን ስታተስ ከ980 ገበሬ በላይ የዚህ ፕሮጀክት ታቅፎ እየተንቀሳቀሱ ይገኛሉ። ይሄ ፕሮጀክት ከሌላው አካባቢ ድሬዳዋ ለምን ነው ይሄኛ ያህል ተስማሚ የሆነው? ካላችሁት ካለብኝ ችግር ነው። የድሬዳዋ ገበሬ እንደ ሌላኛው የኢትዮጵያ ሪጅኖች ገበሬ አይደለም። ላንድ ሆልዲንግ ካፓሲቲው በጣም ትንሽ ነው። ሁለት አካባቢው እርጥበት አጠር ከሚባሉ አካባቢዎች የፊት ሆኖ ይገኛል። ሶስት፣ ባለፉት 30 20 ዓመታት የእኛ ገበሬ ሰብል ላይ ሰርቶ አሁንም ከምግብ ተረጂነት ያልወጣበት ሁኔታ በከፍተኛ አለ። እንደ ድሬዳዋ ይሄ አማራጭ ምትክ የሌለውና የገበሬውን ፉድ ሴኩሪቲ ና ኢንከም የምናረጋግጥበት ሆኖ እንደ ዋነኝነት ስለወሰድን ነው። አሁን ፕሮጀክቱ በዚህ ደረጃ ነው ያለው። ለወደፊቱ 9 ሺ ገበሬ በ4700 ሄክታር እናቀፋለን ብዬ አስባለሁ። በሀረማያ ዩኒቨርሲቲ የማህበረሰብ አገልግሎትና ኢንተርፕራይዝ ምክትል ፕሬዚዳንትና በአትክልትና ፍራፍሬ ዘርፍ ተመራማሪ የሆኑት ፕሮፌሰር ከበደ ወልደ ጻዲቅ ውጤት የታየበት ያሉትን ይህን ፕሮጀክት ድጋፍ በመኖሩ ብቻ ሳይሆን በአገር አቀፍ ደረጃ እንደ አንድ ፓኬጅ ተወስዶ ሊሰራበት እንደሚገባና ከፌዴራል መንግስት ጋር በዚሁ ጉዳይ ላይ በመነጋገር ላይ መሆናቸውን ገልጸዋል። ባለፈው ዓመት የግብርና ሚኒስቴር ከፌዴራል የመጡ ባለሙያዎች ነበሩ። ይህንን አገራዊ እናድርገው ይህ ቴክኖሎጂ በጣም ቆንጆ ነው፣ ይህንን እናስርጸው፣ እንደ አንድ ፓኬጅ ወስነን እናስርጸው የሚል ነበር። ተቀባይነት አገኘ። እንግዲህ የአቅም ጉዳይ ነው። የአቅም ጉዳይ ነው እንጂ ዋና ዋና የሚባሉ የአትክልት አምራቾች አካባቢ ቢሄድ የአርሶ አደራችን ሕይወት መቀየር የሚችል ቴክኖሎጂ ነው። ስለዚህ ድሬዳዋና ሀረሪ ክልል በግብርና ዓመታዊ እቅዳቸው ውስጥ አካተው በጀት መድበው ይህን ቴክኖሎጂ ስራ ላይ እያዋሉ ነ ምስራቅ አደርጌንም ይሄንበት ነው። ከዚህ አልፈን ግን አገራዊ ይሁን የሚለው ከፌዴራል ግብርና ቢሮ ጋር ግብርና ሚኒስቴር ጋር ይህንን ወደ ሌሎች አካባቢዎችም ቴክኖሎጂውን ይሄ ፌር ፕላኔት ኖረም አልኖረም ቴክኖሎጂ ወደ ተግባር ቢገባ አርሶ አደራችን የማህበረሰባችን ህይወት ይቀይራል የሚል በየተገኘ መድረክ እየተናገር ነው። አምናፊል መስክ ጉብኝታችን ላይ ዶክተር እያሱ ነበሩ። ይህን ቴክኖሎጂ አይተዋል። በሌሎችም አጋጣሚዎች ይህንን ቴክኖሎጂ በጽሁፍም በሌላ መድረክ ላይ ለማስተዋወቅ እንሞክራለን። ስራውን ለማሳደግ እየሰራን ነው። ከበስተጀርባ ባለው መስክ የምትመለከተው የጠብታ መስኖ ስራ ውጤት ነው። ነገር ግን ሙሉ በሙሉ ከቀደመው አሰራር በአንድ ጊዜ ወደ ጠብታ መስኖ እንዲቀይሩ ማድረግ አይጠበቅም። በአርሶ አደሩ ውስጥ ቴክኖሎጂውን ለማስረጽ ሂደት ይፈልጋል። ስለሆነም በሂደት አነስተኛ ውሃ ማዳበሪያ በመጠቀም ቴክኖሎጂ ውጤታማነቱን በማየት የራሳቸው አድርገው ይቀበሉታል። ከቀደመው የአሰራር ሁኔታ አርሶ አደሮቹ ቴክኖሎጂን በድፍረት በአንድ ጊዜ ለመቀበል ስጋት ይኖራል እንጂ ለውጡ ግን እየመጣ ነው። አምባሳደሩ ሀገራቸው ከኢትዮጵያ ጋር ሰፊና ጠንካራ ትስስር እንዳላትና በቀጣይም ያላትን ልምድ ለኢትዮጵያ እንደምታካፍል ነው የጠቆሙት። በተለያየ መልኩ የሚገኙ መሰል ተሞክሮችን የማግኘት እድል ማጣት ሳይሆን ያገኙትን እድል በመጠቀምና የራስ ክህሎትን ጨምሮ ለተሻለ ውጤት የማብቃት ሰፊ ክፍተትን ከልምምድ ማውጣት ከተቻለና ለዓመታት ሲተገበር የቆየው ይጥረት ቀጣይነቱ በራስ አቅም ከተረጋገጠ ጠቀሜታው የላቀ መሆኑ አያጠያይቅም። ለዚህ እውነታ ተስፋዎቹ የሀረማያ ዩኒቨርሲቲ ውጤቱን ያዩቱ የአካባቢው አርሶ አደሮችና ምናልባትም በቀጣይ በፌዴራል መንግስት የሚሰጠው ትኩረት ይሆናል። እኛ ግን የዕለቱ መሰናዷችንን በዚህ ቆጨን።